የባህል መድረክ ለነዚህ አይነት ታሪክ ለሰሩ ሰዎች ምንም የተደረገላቸው ነገር የለም። እነሱ ግን ለእኛ ለአንድ ሰው ብቻ ሳይሆን ለጥበቡ ባለሙያዎች በሙሉ ትልቅ የሆነ ታሪክን ጥለውልን ያለፉት እና እነዚህን ሰዎች ግን አንድ ነገር አላረግንላቸውም ማስታወሻ እንኳን የሚል ነገር ነበር። ባለፈው ሰሞን አንጋፋው ሰዓሊ ተስፋዬ ንጋቱን ለማመስገን የስዕል ኤግዚቢሽን ካዘጋጁት ሰዓሊያን መካከል ሰዓሊ ብርቱካን ደጀኔን ነበር ያደመጥነው። ጤና ይስጥልኝ አድማጮች፣ እንደምን ሰነበታችሁ? በአዲስ አበባ ከተማ ነዋሪ የሆኑና በግል ክልልም ሆነ በተለያዩ ተቋማት ውስጥ በስነ ጥበብ ሙያ ተሰማርተው የሚገኙ ሰዓሊዎች በመድኃኒዓለም መለስተኛ ሁለተኛ ደረጃ ትምህርት ቤት ሳሉ በስነ ጥበብ ሙያቸው መሰረት እንዲይዙና በስነ ጥበብ እንዲበለጽጉ ከፍተኛ ድጋፍ ሰጥተውናል ያሏቸው አንጋፋው የስዕል መምህር ተስፋዊ ንጋቱን በማመስገን የስዕል ኤግዚቢሽን አሳይተዋል። የዕለቱ ዝግጅታችን የስነ ጥበብ ባለሙያዎችን በእንግድነት ጋብዟል። መልካም ቆይታ። ጥበብን በአዲስ አበባ ጉለሌ በሚገኘው መድኃኒዓለም ከፍተኛ ሁለተኛ ደረጃ ትምህርት ቤት ውስጥ አስተምረው በርካታ ባለሙያዎችን አፍርተዋል። ዛሬ ጡረተኛ ቢሆኑም ቀለምና ብሩሽን ይዘው አሳሳል፣ ማስተማርን ተሰጥኦ ያላቸውን ታዳጊ ሕፃናትን በስነ ጥበብ መግራትን አላቋረጡም። ትናንት በስዕል ገበታ ጥበቡን ያሳየዋቸው ልጆች ዛሬ ተሰባስበው ይኸው ባሳዩን መሰረት እዚህ ደርሰናል ሲሉ የምስጋና ዝግጅትና የስዕል አውደ ርዕይ ዘርግተዋል። ሰዓሊ ብርቱካን ደጀኔ ለስዕል መምህሩ ተስፋይ ንጋቱ እናመሰግናለን መሰናዶን ዋና አዘጋጅ ናት። ይህን ዝግጅት ለማቅረብ የተነሳንበት አጋጣሚ ትላለች። አጋጣሚው እንኳን የተነሳው ምንድን ነው አለ ጋሻ አለ አጋጣሚ ህይወታቸው ባለፈበት ሰዓት በቀብሩ ስነ ስርአት ላይ ለእነዚህ አይነት ታሪክ ለሰሩ ሰዎች ምንም የተደረገላቸው ነገር የለም። እነሱ ግን ለእኛ ለአንድ ሰው ብቻ ሳይሆን ለጥበቡ ባለሙያዎች በሙሉ ትልቅ የሆነ ታሪክ ጥለውልን ያለፉት እና እነዚህን ሰዎች ግን አንድ ነገር አላረግንላቸውም። ማስታወሻ እንኳን የሚል ነገር ነበር እና ለጋሽ አለም አንድ ነገር ሳይደረግ የምስጋና ፕሮግራም ሳይደረግ ያው በቃ አመለጡን ከእጃችን እና ጋሽ ተስፋዬንም ልክ በሳቸው አይን ነው እኔ የማያቸው። ያው ጋሽ ተስፋዬ ባያስተምሮኝም ብዙ የጥበብ ልጆች ያፈሩ ሰው ናቸው። ትላልቅ ቦታ ያሉ ልጆች ናቸው የሳቸው ተማሪዎች። እና ስነ ጥበብ ትምህርት ቤቱ ስትገቢ የማን ተማሪ ነህ ብለሽ ልጁን ብትጠይቂው ከጋሽ ተስፋዬ ጋር ተምሬ የመጣሁ እኔ እና ስነ ጥበብ ትምህርት ቤት እኔ በገባሁ ሰዓት አስራ አምስት ተማሪዎችን ነው የሚቀበለው ከነዛ ከአስራ አምስት ተማሪዎች ውስጥ አሸንፈው ስነ ጥበብ ትምህርት ቤቱ ሊገቡ የሚችሉት አስሩ ተማሪዎች የጋር ተወሳኝ ናቸው። ማለፍ የሚችሉ አቅም ያላቸው ልጆች እና እኚህ ሰው በጣም ትልቅ ነገር አድርጓል ለጥበቡ ማለት ነው ለማሳደግ እና እንደዚህ አይነት ሰዎች ታዲያ መታወስ ይገባቸዋል። ለአንድ ሰው ብቻ ሳይሆን ለሀገርም ራሱ ትልቅ ታሪክ የሰሩ ሰው ናቸው እና ለምንድን ነው እነዚህን ሰው ጋሽ ተስፋዬንም እንዲሁ አይነት ነገር ሳይከሰት ሳንቆጭ፣ ለምን ተሰባስበን ብዙ ብር አይደለም ከኪሳችን አውጥተን አንድ ሰርተፍኬት አሰርተን አበባ አድርገን ለምን ቴንኪዩ አንላቸውም? ገንዘብ ትንሽ ነገር ለምን አንሰጣቸውም? እና ይሄን ስናደረግ ደግሞ አዲሱ አመት ቢሆር ሞር ደግሞ ሁል ጊዜ ትውስት ያለው ነገር ነው። አዲስ አመት ነው፣ ብዙ የምታለሚበት ብዙ የምታቅድበት አመት ስለሆነ ለምን ይችን ጊዜ አናደርግም ብዬ ያው ሀሳቡን ሳቀር ሁሉም በእኔ ውስጥ ብቻ ሳይሆን ይሄን ነገር ሳነሳና I don't ሁሉም ልብ ውስጥ ያለ ነው የሚገርም ነው የሚል ነው በቃ እና አንድ ቦታ ላይ እንደውም ስደውል ምንድን ነው ያለኝ? በጣም የሚገርምሽ ነገር ቁጭ ብለን አሁን አራት ሆነን በአንድ ጠረጴዛ ላይ እያወራ ነው የነበረ ነገር ነው፣ እና ምን አይነት አጋጣሚ ሆነ ያለኝ እና እኔ አሰብኩትኝ እና ወደ ተግባር ለወጥኩት እንጂ ሁሉም ልብ ውስጥ ያለ ነገር ነበር ይሄ ነገር እና ሁሉም ተባበረ። ልጆቹ በሙሉ ከጎኑ የነበሩት ሁሉ መርዳት ጀመሩ። ከዛ ያው ወደ ተግባር ለወጥ ነው እና ይኸው፣ አሁን ያለንበት ቀን ደርሰን ሽልማቱን ሰጠናቸው ማለት ነው። በአዲስ አበባ አለ የስነ ጥበብ ትምህርት ቤት ተመራቂ ዋ ሰዓሊ ብርቱካን አዲስ አበባ ስነ ጥበብ ትምህርት ቤት አለ ስኩል ኦፍ ፋይን አርት በአስራ ዘጠኝ መቶ በኢትዮጵያ ሰማኒያ ስምንት አመት ምህረት የግራፊክስ ተመራቂ ነኝ። ያው ትምህርት ቤቴን እንደጨረስኩኝ የሆነ ኤንጂኦ ውስጥ ስራ ነበር በኢሉስትሬተርነት። ከዛ በመቀጠል ደግሞ እለታዊ አዲስ የሚባል ጋዜጣ ነበር፣ በሱ ላይ በካርቱኒስትነት አገለግል ነበር። ከዛ በመቀጠል ደግሞ ሴልማ የሚባል የሴቶች ልማት ማህበር የሚባል ነው፣ እዛም ላይ በፖስተር እና ኢሉስትሬተር ሰራ ነበር። በመጨረሻ ላይ የቁም ነገር ካርቱኒስት ነበርኩኝ እና ለስድስት ዓመታት ደግሞ በናዝሬት የልጃገረዶች ትምህርት ቤት ስነ ጥበብ አስተማሪነት አገልግያለሁ። አሁን ሙሉ ታይሜን ስቱዲዮ ውስጥ ነው። አሁን የግሌን ነው በቃ የምሰራው። ምንድን ነው አንድ ሰው በግሉ በስቱዲዮ እንደ አርት የሚሰራው ያው የራስሽን የፈጠራ ስራሽን ለማዳበር ግዴታ ስቱዲዮ ገባሽ ማለት የራስሽን የፈጠራ ስራ ለማሳደግ ነው። ለጥበብሽ ያለሽን ፍቅር ያው ጊዜሽን መስዋዕት አድርገሽ ሌላ ነገር ሳይገድብሽ ጊዜሽን መስዋዕት አድርገሽ ጥበብሽ ያው ጊዜሽን መስጠት ማለት ነው። ያው ረጅም ጊዜሽን እና ብዙ በሰራሽ ቁጥር ደግሞ ለውጥ ይኖራል። ጥበቡን ታሳድጊያለሽ። የነበርሽበት ደረጃ የተሻለ ለውጥ ሊኖር ይችላል። ለስዕል መምህሩና ጡረተኛው ተስፋዬ ንጋቱ እናመሰግናለን ብለን ስጦታ መስጠት ብቻ ሳይሆን እኛ ራሳችን የት ቦታ እንደደረሰን ማሳየቱ ለመምህሩና ለሙያ አባታችን ትልቅ ስጦታ ነው ብለን በማሰባችን የምትለው ሰዓሊ ብርቱካን። በመቀጠል እያሳየናቸው የተማሪዎቻቸውን ውጤቶች ነው። ምንድን ነው ሐሳባችን? እኛ ቀጥታ ሽልማቱን ብቻ ከምንሰጠው በደረቁ የእሳቸው ልጆች ምን ጋር እንደደረሱ ይዩት ነው ምክንያቱም እዛ ተማሪ በነበሩበት ሰዓት ወዲያውኑ የሚያቆፍ ነገር ነበረ። ያው ሪያልስቲክ የምንለው ነገር ነበረ የምንሰራው። ግን ከወጣን በኋላ አርቱን ዲቨሎፕ እያደረግነው ስንሄድ ግን ብዙ መሻሻል አለ። ሁሉም ወደ ራሱ ኢዝም ውስጥ የገባበት ጊዜ ነው አሁን። ስለዚህ ልጆቻቸው እዚህ ደርሰዋል እያንዳንዳቸው፣ እና ምን ጋር እንደደረሱ ደግሞ ውጤታቸውን ይዩት። እዚህ ለመድረሳቸው ደግሞ የእሳቸው ሀይል ነው እዚህ ጋር ያደረሳቸው እነዚህ ልጆች እና ልጆቻቸውን ይዋቸው የሚል ነገር ስለነበረ ነው። እና የእሳቸው ልጆች ውጤት ብቻ ነበር እዛ ጋር ያወጣናቸው ስራዎች። እንግዲህ እና በአጋጣሚም ሆኖ ደግሞ እሳቸው ሲመለከቱትም በጣም ተለውጣቸዋል ነው ያሉት። እኔ እዛ ጋ የማሰምረው ሪያሊስቲክ ነበረ፣ አሁን ግን ጥበቡ አድጓል ማለት ነው። በጣም አስፍታችሁታል ነው ያሉት። እና በጣም ነው የተደሰቱ። በመድሃኔ አለም መለስተኛ ከፍተኛ ሁለተኛ ደረጃ ትምህርት ቤት በስዕል ትምህርት የጥበቡን መንገድ ያገኘሁት በመምህር ተስፋዬ ንጋቱ ነው ያለን ሰዓሊ ዲሜጥሮስ ኪዳኔ በእናመሰግናለን ዝግጅቱ ላይ ከተሳተፉት የመምህር ተስፋዬ የስነ ጥበብ ልጆች መካከል አንዱ ነው። የምማረው መድኃኒዓለም ትምህርት ቤት ነበረ ሀይስኩል የምማረው ሰማንያ ዘጠኝ ዓመተ ምህረት ላይ አስረኛ ክፍል ነበርኩ። እና ይሄ ክረምት ትምህርት ማጠናከሪያ ትምህርቶች ይሰጡ ነበረ በየትምህርት ቤቱ። እና እኔ ደግሞ ትንሽ የስዕሉ ፍላጎት ስላለ በደንብ የመማሩ ነገር አልነበረም። እና ትንሽ እህቶችም ያው ክፍል ውስጥ ተማሪዎችን፣ መምህሮችን እየሳልኩ እንደማስቅ ስለሰሙ በቃ እዚህ በአጋሽ ተስፋዬ ጋር እንድማር አደረጉ። እሳቸው መድኃኒዓለም አንድ ክፍል ተሰጥቷቸው እዛ ውስጥ ያስተምሩ ነበር። እና እኔ እዛ ተማሪ ሆኜ ሁሌ እዛ መማር ፈልግ ነበር። እና ትንሽ ይሄ ማጠናከሪያ ትምህርት ሲሰጥ እኔ በአግባቡ ይሄ ክረምቱን አልማርም ፍላጎቴ እዛ ስለነበር እና አባቴ መጨረሻ በቃ ፍላጎቴ ስለሆነ ሲያቅ እዛ አስገባኝ። እሳቸው ጋር ሰማንያ ዘጠኝ አመተ ምህረት በጣም አጭር ጊዜ ነው የተማርኩት፣ ግን በህይወቴ ትልቁ መስመር የሰጡ ሰው ናቸው። እሳቸው ጋር የተማሩ ማናቸውም ተማሪዎች አርት ስኩል የመግባት እድል ነበረ። ምክንያቱም እዛ ጋር ያለው ተማሪው በቃ ያለውም አንድ ትምህርት ቤት እሱ ብቻ ነው፣ ምናልባትም አዲስ አበባ ውስጥ በቃ ሌላ የስዕል ትምህርት ቤትም የለም እንደዚህ ለአርት ስኩል የሚደጉም ማለት ነው። እና እሳቸው ጋር የሚማሩ ተማሪዎች ጠቅላላ አርት ስኩል የመግባት እድል ነበራቸው። እና ያቺ እሳቸው ጋር የተማርኳት የሁለት ወር ትምህርት አሁንም ቢሆን አርት ስኩልም ስገባ እንደ ሌሎቹ ተማሪዎች ብዙ እሳቸው ጋር የመማር እድል ባይኖረኝም፣ እዛች ጋር ያገኘኋት የሁለት ወር እውቀት በቃ በቂ ነው ማለት ከዛ በኋላ የምትጨምሪው ነገር የለም። ምናልባት በመስራት የምታሻሽው ነገር ይሆናል እንጂ በቃ የምታገኛት መሰረታዊ ትምህርት በቃ እሳቸው ጋር ነው ያገኘሁት፣ እና በዚህ መድኃኒዓለም የሚደነቅ ነው ማለት ነው። ጥሩ አስተማሪ በሚያምር እንደ በቃ እሳቸው ጋር ያልተማረ አርት ስኩል የገባ በየዓመቱ ሀያ አምስት ተማሪ ሰላሳ ተማሪ ነው እንግዲህ አዲስ አበባ ዩኒቨርሲቲ አለ የሥነ ጥበብ ትምህርት ቤት የተቀበለው ከሀያ አምስት ወይ ከሰላሳ ተማሪ ውስጥ ምናልባት በእኛ ባች እንኳን እኛ የገባነው ነው ዘጠና ሶስት አመት ምረን ነው ሀያ ሶስታችን እሳቸው ጋር ተምረን ነው የመጣ ነው ማለት ሁለቱ ተማሪዎች ከየክፍለ ሀገር መጥተው ነው የገቡ እንጂ እሳቸው ጋር ታይማር የሚያስተምሩሽ እሳቸው ብቻ አይደሉ። ማለት እዛ ብዙ አመት ሰርተው አርትስኩን ለመግባት የሚጥሩ ተማሪዎች ከእነሱም ትማሪ ያለሽ ትምህርት ቤት ውስጥ ከተማሪውም ነው የምትማሪ። ራሱ አትሞስፌሩ ነው በቃ ትምህርት ቤት የሚሆነው እንጂ እሳቸው ብቻ የሚሰጡሽ እውቀት ብቻ አይደለም። መጽሐፍ ይሰጡሻል። ሞዴል ይቆማል። ግን ተማሪው ራሱ ስትሳሳች ይህንን አስተካክሊ ይሄን እንደዚህ አድርግ በቃ እና ትልቅ ትልቅ በቃ። በህይወታችን ያ ትምህርት ቤት ባይኖር ምናልባትም ዛሬ እዚህ ጋር የመሆናችን ሁኔታ ትንሽ አስቸጋሪ ሆን ነበር። እና አሁን የት ነው የምትማረው ወይም የት ነው የምትሰራው? እኔ በግሌ ነው አሁን የምሰራው ማለት፣ ትልቅ ስቱዲዮ ከተማ ውስጥ ፋይፋር ስቱዲዮ የሚባል ትልቅ ነበረን። አሁን በአጋጣሚ እንግዲህ ሰሞን ትንሽ ማለት ቤታችንን ስለለቀቅን እንግዲህ እያስተካከል ነው ተንደገና እንጂ ትልቅ ስቱዲዮ ተከራይተን ከጓደኞቼ ጋር ፋይፋር ስቱዲዮ የሚባል ስቱዲዮ አለን። በግላችን ነው የምንሰራው። በስዕል ነው የምንኖረው። ቤተሰብ መስርቻ አለው እንግዲህ ልጆች አሉኝ። ማለት አጭር ጊዜ ነው ምልሽ ከተመረኩም ግን በስዕል እዚህ ደረጃ ላይ መድረስ ኢትዮጵያ ውስጥ እየኖሩ ቀላል ነገር አለ። እንግዲህ በስዕል ከባድ ነው ገንዘብ ማግኘት ይባላል። ምንድን ነው ስዕል የምትሰሩት? ገና ከጋለሪዎች ጋር እንሰራለን። አልባት ዘጠና አምስት ዓመተ ምህረት ጀምሮ ነው እንግዲህ ጋለሪ ጋር መስራት የጀመርኩት እና ስራዎችን እየሰራን ጋለሪ እንሰጣለን። ጋለሪው በፐርሰንት የሚወስደው ነገር እንኖራለን። ለእኛም የሚሰጠን በፐርሰንት ነው የምንሰራው። እና አሁን ግን የራሳችንን ስቱዲዮ አቋቁመን እንግዶቻችን ወደ ራሳችን ጋር የሚመጡበት ከጋለሪዎች ጋር የምንሰራበት ሁኔታ አለና፣ ልሽ አሁን ኢትዮጵያ ውስጥ ያለው እንቅስቃሴ የአርት እንቅስቃሴ ቀላል አለ። ምናልባትም ሀገርን የሚገልጽ ትልቅ ነገር ቢኖር የስዕል እንቅስቃሴ ነው። በአሁኑ ሰዓት ልክ እንደ ቡና እንደ ማንኛውም ነገር ማለት ቱሪስቶችን መጥተው ኢትዮጵያ ውስጥ ይዘው መሄድ የሚፈልጉት አርትወርክ ነው ማለት። ይሄ ታሪካዊ ቦታዎችን ነላሊበላን አክሱምን ነው እንጂ ለቱሪስት ከዚህ የተለየ ነገር የለም። ኢትዮጵያን የሚገልጽ ነገር ነው የሚፈልጉት። ስለዚህ አሁን የስዕሉ እንቅስቃሴ ጥሩ ይመስለኛል። ኢትዮጵያ ውስጥ ትንሽ የሳሊም የኑሮ ሁኔታን በዛው መጠን እየተሻሻለ ነው የመጣው የስነ ጥበቡ ዓለም እድገት ይታይበታል ስትል የምትናገረው ሰዓሊ ብርቱካን በበኩሏ ያው ጥበብ አድጓል። ያው እንደ እይታሽ ነው ግን ሁሉም ያለበትን ስን ግን ዲቨሎፕ እያደረገው በደንብ ተለውጧል። ሁሉም ወደ ራሱ መንገድ የሚሄድ ነገር የማታየውን አይነት አንግል እራሱ የሚያይበትና የሚሰራበት ጊዜ ነው የተፈጠረው እና በጣም አድጓል ማለት ይችላል። ግን ያንን ማደግ ደግሞ ከጎኑ የሚደግፈው ነገር ደግሞ ያስፈልገዋል አርቲስቱ። ምክንያቱም አሁን እኛ ሀገር ውስጥ ምንድን ነው ችግሩ? አድናቂ አለ፣ ግን አድናቂው ደግሞ ኮሌክት የማድረግ አቅም የለውም። በእርግጥ ማድነቅም ራሱ በራሱ አንድ እንደ ገንዘብ ነው ራሴን የምቆጥረው ምክንያቱም ከሰው ስሜት ጋር ራሱ መገናኘቱ አንድ ትልቅ ነገር ነው። ግን ሰርተሽ ደግሞ ስታገኝበት የተሻለ ነገር ነው እና የመግዛት አቅሙ የለውም ኢትዮጵያ እንትን፣ ከውጭ የሚመጡ ነጮች ይገዙታል ይዘውት ነው የሚወጡት። ጥሩ ጥሩ ስራዎችን ይዘው ይሄዳሉ። ኢትዮጵያኖችም አሉ ኮሌክት እያደረጉ የሚያስቀምጡም አሉ። በየቤቶቻቸው ራሱ ሲሰቅሉ ታያለሽ፣ ሆቴሎችም ሲሰቅሉ ታያለች። ነገር ግን የሰዓሊው በጣም ትልቁ ችግር ምንድን ነው ዲስፕሌይ የሚያደርግበት ቦታ የለም። ኢትዮጵያ ውስጥ የምታውቂው አንድ የኢትዮጵያ ብሔራዊ ሙዚየም ነው ያለው። ከዓመት እስከ ዓመት ያው የተያዘ ነው። ዛሬ በዚህ ወር ውስጥ ተመዝግቤ ከሆነ የዛሬ ሁለት ዓመት ሊሆን ይችላል የሚደርሰኝ። የምታሳይበት አንቺ ስራሽን፣ ውጤትሽን ከህዝብ የምትገናኝበት ሰርተሽ የምታሳይበት ቦታ ካጣሽ ተስፋ የሚያስቆርጥ ብዙ ነገር አለ። የግል ጋለሪዎች ራሱ ሊኖሩ ይገባል። እነዚህ የግል ጋለሪዎች ብለን የምንላቸው ደግሞ የግል ጥቅማቸውን ብቻ እንትን ሊሉ የሚችሉ ናቸው። እኔ ይሄ ነው ብዬ ልልሽ የምችለው ነገር አይደለም። ግን አርቲስቱ በጣም ነው እየተጎዳ ያለው ከአንቺ ገንዘብ ማግኘት ይፈልጋል አርቲስቱ ግዴታ ህይወቱ መኖር አለበት፣ ለዳቦ ያስፈልገዋል። ስለዚህ የሚሰራውን የጥበብ ስራ በርካሽ ይሰጠዋል። ለዛ ሰው ያ ሰው ግን ከእጥፍ በላይ አንቺ አምስት ሺ ብትሰጩ ያ ሰው እስከ አርባም ሀምሳን ሺ ሊሸጠው ይችላል ያን ምክንያቱም አማራጭ ምንም ነገር ስለሌለው ማለት ነው። እና አማራጮች ካሉ የበለጠ ጥበቡ ያድጋል ብዬ አስባል። እና ያው ችግሩ ምንድን ነው? ጋለሪዎች የሉም። በመንግስቱ የተከፈቱ እነዚህ ጥንታውያን ቤቶችን አሉን አገራችን ውስጥ ብዙ ቤቶች እነዛም በቅርስነት ራሱ ይጠይቀናል የሚሆን ቢሆን ጥሩ ነበረ። ግን መንግስትም እንዲህ አይነቱን ነገር ተቀብሎን ቢሰጠን ቅርስነቱን እየተንከባከብን በሙዚየም በጋለሪነት መልክ ራሱ እንትን ብናደርገው አሪፍ ነው። ሙዚቃው ላይ ብት ስፖንሰር ብት ብዙ ታገኛለሽ፣ አብሮት የሚያጅበው ሰው ብዙ ታገኛለሽ። ግን ስነ ጥበቡ ላይ ወይም ደግሞ ቪዥዋል አርቱ ላይ ግን ትንሽ ደከም ያለ ነገር አያለሁኝ። ያው እንጂ አርቲስቱ ግን በጣም በጣም ስትሮንግ ነው፣ በጣም ይሰራል እና ጥሩ ነገር አለ ብዬ አስባለሁኝ። እድገቱ ላይ ይበልጥ ጥበብ ቢያድግ ምኞቴ ነው ያለችን ሰዓሊ ብርቱካን ደጀኔ። በመጨረሻ እኛው እንግዲ ተስፋዬ ምንድን ነው ያው ጥበብ አድጎ ሙዚየሞች ኖረውን ጋለሪዎች የግል ኖረውን የተሻለ ስራዎችን የምናሳይበት አርቲስቱ የሚፈልገው ነገር የሚሆንበት እንትን ቢኖር ደስ ይለኛል። ወይም ደግሞ የስነ ጥበብ ቪሌጆች ቢኖሩ አርቲስቱ አንድ አካባቢ ብቻ ተሰባስቦ የሚኖርበት ከፎሬነርሱ ጋር የሚገናኝበትን እንዲህ አይነት እንትኖች ቢኖሩ ቢፈጠሩ ወደፊት ሀገራችን ተመቻችታ ሁሌ የምመኘው ነገር ነው። ጥበብም ያድጋል ብዬ አስባለሁ። ሰዓሊ ዲሜጥሮስ ኪዳኔም የሰአሊ ብርቱካንን አስተያየት ይደግፋል። ትልቁ ነገር ጋሽ ተስፋዬ የጀመሩትን አይነት ነገር አገሪቱ ውስጥ ማስፋት የመጀመሪያው ነገር ማለት፣ እንደዚህ አይነት ፍላጎት ያላቸው ተማሪዎች ሄደው የሚማሩበት ትምህርት ቤትን ማብዛት መጀመሪያ ያስፈልጋል። እና እርግጥ አንዳንድ ትምህርት ቤቶች አሉ አሁን የተከፈቱ ማለት፣ ከዛ ያለፈ ነገር መፍጠር ያስፈልጋል። መንግስት ደግሞ አሁን የሰዓሉ ትልቁ ችግር የስፔስ ችግር ማለት፣ ቦታው ከሌለ ያን ነገር ማዘጋጀት በጣም አስቸጋሪ ነው። የምልሽ አሁን እኛ ራሱ እንኳን ሰሞኑን የገጠመን ነገር ሰው ግለሰብ ቤት ውስጥ በውድ ተከራይተን እንግዲህ ሰላሳ ሺህ ብርም አርባ ሺህ ብርም በግሩፕ ሆነን ተከራይተን ነው የምንሰራው ነበረ እና ሰዎቹ ሲፈልጉት ቤቱን ሁሉ ነገር አቅጣጫሽ ምልሽ የሚያውቁኝ ሰዎች ሁሉ ነው ለጊዜው የሚበታተኑት እና ያንን ቦታ መንግስት አንድ ሴንተር መፍጠር አለበት። ልክ ሌላው አለም እንዳለው በቃ የአርት ሰፈር መፈጠር አለበት። የአርት ሰፈር ተፈጥሮ የሚመጣውም ቱሪስትም ማንኛውም ሰው ከተማ ውስጥ እዚህ ቦታ ላይ ይሄ ነገር አለ ብለው አንድ ቦታ ላይ መጥተው ሰዓሊውንም መጎብኘት መቻል አለባቸው። እና መንግስት ማድረግ ያለበት ብዬ የማስበው ነገር እንደዚህ አይነት መንደር መፍጠር በቃ ሰዓሊውን፣ ምክንያቱም ሰዓሊው ሀገርን ነው የሚያስተዋውቀው፣ የሚሰራው የኢትዮጵያ ስዕል፣ ሁላችንም ቱሪስቱም መጥቶ ኢትዮጵያ ስዕል ስለሆነ ነው ስዕሉ ወዶት የሚወስደው። ስለዚህ አገርን የሚያስተዋውቅ ነገር ስለሆነ የሆነ ቦታ ተፈጥሮ በቃ የሚመጣው ሰው ለምሳሌ አሁን ሽሮ ሜዳ አለ አይደለ? ሽሮ ሜዳ በጣም ብዙ ቱሪስት የሚፈስበት ቦታ ነው። እንደዚህ አይነት ኤሪያ ተፈጥሮ ታአሊው እየተጎበኘ ኑሮውንም የሚያሻሽልበት ሀገርንም የሚያስተዋውቅበት ሁኔታ መንግስት ማመቻቸት አለበት ብዬ አስብ። አድማጮች፣ በዚሁ ቃለ ምልልስ የሰጡንን የስነ ጥበብ ባለሙያዎች እያመሰገንኩ የእለቱን መሰናዶውን አጠናቅቃለሁ። አዜብ ታደሰ ነኝ። ጤና ይስጥልኝ።